ሲልቨር ስፕሪንግ ሜሪላንድ በዓለም አቀፉ ደብል ትሪ ሆቴል ከሰዓት በኋላ ተጀምሮ እስከ ማምሻው በዘለቀው ስነ ስርዓት ላይ የሃይማኖት አባቶች በቡራኬ የከፈቱት ሲሆን ታላቁ አዳራሽ ሞልቶ በውጭ ሆነው ሲከታተሉትም ነበር። ከዘጠና ሺህ በላይ ኢትዮጵያውያን እና ትውልደ ኢትዮጵያውያን በቀጥታ የፌስቡክ ስርጭቱን ተከታትለውታል። የአመቻች ኮሚቴው አባልና የኢትዮጵያ ራዕይ ፕሬዝዳንት ፕሮፌሰር ጌታቸው በጋሻው ለዶቼ ቬለ ከተናገሩት ውስጥ የዛሬው ስነ ስርዓት በአራቱ ድርጅቶች መሀል የደረሱትን ስምምነቶች እነሱን አጽድቀው በአንድ የድርጅት ጥላ ስር የኢትዮጵያ አገራዊ ምቅናቄ በሚባል ድርጅት ስር አብረው ለመስራት በመወሰናቸው ይህንም መወሰናቸውን ስምምነቱ ዝርዝርነት ነጥቦ ባዘለው ሰነድ ላይ የድርጅቶቹ ዋና ዋና መሪዎች፣ ሊቀመንበሮችና ፕሬዝደንቶች የፈረሙበት ቃል የተሰጣጡበትን ሁኔታ ለማክበር የተዘጋጀ ነው። ይሄ አንድነት በአጭር ጊዜ ውስጥ ዛሬው ነው ተካሂዶ ዛሬው ነው የተሳካ ወይስ ከዚህ በፊት ተከታታይ ውይይቶች ነበሩ? ነገሩ ብዙ ጥረት የተደረገበት ውጣውረድ ያለበት ብዙ መስጠትና መቀበል ወይም ኮምፕሮማይስ የሚባለው ነገር የተካሄደበት ነገር ነው። የእያንዳንዱ የስምምነት ቃል ምን ማለት እንደሆነ የዛሬዋን ኢትዮጵያን መግለጽን የወደፊቷ ኢትዮጵያ ምን ልትመስል እንደምትችል ወይም ምን እንድትሆን እንደሚፈልጉ የተናገሩበትና የሚስማሙበትን ነው። አዲሱ ድርጅት የኢትዮጵያ ሀገራዊ ንቅናቄ የሚባል ሲሆን፣ ሂደቱም ዘጠኝ ወራቶችን አስቆጥሯል። ከሰላሳ የሚልቁት የአካል ስብሰባዎች ከሀምሳ የሚበልጡ የቴሌኮንፈረንስ ስብሰባዎችም ተካሂደው ነው ለዚህ ውጤት የበቁት ብለዋል ፕሮፌሰር ጌታቸው። ለመሆኑ የድርጅቶቹ መሪዎች በአካል ተገኝተው ይሆን አልኳቸው። በአካል የሶስቱ የኦሮሞ ዴሞክራሲያዊ ግንባር የአፋር ሕዝብ ፓርቲና የሲዳማ ሕዝቦች ዴሞክራሲያዊ ትግል መሪዎች እነኝህ ሶስቱ በከፍተኛ አመራር ሲገኙ የአርበኞች ግንቦት ሰባት መሪ ፕሮፌሰር ብርሃኑ ነጋ በአካል አልተገኙም። በቦታው ላይ የእሳቸው ወኪል ወንበራቸውን ይዞ ተቀምጦ፣ እሳቸው ደግሞ በቪዲዮ ካሉበት ቦታ ለጉባኤው ንግግር አድርገው ዶኪመንቱን ሲፈርሙ በግልጽ ይታይ ነበር። ሌላው ከዚህ ጋር የሚነሳው ነገር እንግዲህ ድርጅቶቹ እነዚህ አራት ብቻ አይደሉም። በአማራ አካባቢም ሌሎች በርከት ያሉ እንዳሉ ይነገራል። በኦሮሚያ አካባቢም እንደዛው ናቸው እና ለጊዜው ግን እነዚሁ ናቸው የተካተቱት። ሌሎቹንም አንድ ላይ ያካተው በአንድ መስመር ለማታገል ምን የታሰበ ነገር አለ? ዋናው ነገር ይሄ ሂደት የሚመሰረተው በሶስት ዋና ዋና ነጥቦች ላይ ነው። አንደኛው ፌዴራል ኢትዮጵያ የምትባል አገር የምትኖር መሆኑን ምንም ድርድርና ጥያቄ ውስጥ ሳያስገባ መሄድ፣ ሁለተኛው የሰብአዊና ዴሞክራሲያዊ መብቶች በሁሉም መልካቸው የተከበሩ መሆናቸውንና ይህንን የሚጥሱ ድርጅቶች የዚህ አካል ለመሆን እንደማይችሉ እና ሦስተኛው ደግሞ ማንኛውም አይነት የፖለቲካ ስልጣን ከላይ ከፌዴራል መንግስት ጀምሮ አካባቢ መንግስት ድረስ ያሉት የፖለቲካ ቦታዎች የሚሞሉት በህዝብ ነጻ ምርጫ መሆናቸው ማመን ከቀዳሚ አጀንዳዎች አንዱ ነው እና ወደፊት ይህ ችግር ይቀነሳል ብለንና፣ ለዶቼ ቬለ ራዲዮ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ